የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ ትናንት ከሰዓት በኋላ አዲስ አበባ ውስጥ የጣለው ከባድ ዝናብ ያስከተለው ጎርፍ በንብረትና በግንባታ ስራ ላይ ጉዳት ማድረሱን ነዋሪዎችና የአይን ምስክሮች አስታወቁ። ጎርፉ መስቀል አደባባይና ጊዮን ሆቴል መካከል ባለው ወንዝ የሚገነባውን የውሃ ማፍሰሻ ቦይ ሰብሮ በመውጣት አካባቢውን አጠልቅልቆታል። የአዲስ አበባ አስተዳደር መግለጫ ስለደረሰው ጉዳት ምንም ያለው ነገር የለም። የኬንያ የስርዓታዊ ጉዳይ ባለስልጣን በቅርብ ጊዜው የኬንያ ተቃውሞ 65 ሰዎች መገደላቸውን አስታወቀ። ገለልተኛ የተባለውና ለስርዓትና ደንብ መከበር የሚታገለው መስሪያ ቤት ፖሊስም በተቃውሞ ሰልፎች ከመጠን ያለፈ ኃይል ተጠቅሟል ብሏል። ሐማስ የመጨረሻ ያለውን የተኩስ አቁም ምክረ ሀሳብ ዛሬ በአደራዳሪዎች በኩል ለእስራኤል መላኩን አረጋገጠ። አንድ የእስራኤል ባለስልጣንም ዝርዝሩ ሳይገቡ ሐማስ ዛሬ የላከውን ምክረ ሀሳብ ሊሰራ የሚችል ማለታቸው ተዘግቧል። ዜናው በዝርዝር ትናንት ከሰዓት በኋላ አዲስ አበባ ውስጥ የጣለው ከባድ ዝናብ ያስከተለው ጎርፍ በንብረትና በግንባታ ስራ ላይ ጉዳት ማድረሱን ነዋሪዎችና የአይን ምስክሮች አስታወቁ። ጎርፉ መስቀል አደባባይና ጊዮን ሆቴል መካከል ባለው ወንዝ የሚገነባውን የውሃ ማፍሰሻ ቦይ ሰብሮ በመውጣት አካባቢውን አጥለቅልቆታል። እስከ መስቀል አደባባይ ጫፍ የወጣው ጎርፉ በወንዙ ዙሪያ በቆሙ ተሽከርካሪዎች ላይ ከፍተኛ ጉዳት አድርሷል። የአዲስ አበባ ዘጋቢያችን ያነጋገራቸው በስፍራው በወንዝ ዳር የልማት ፕሮጀክት ላይ የሚሰሩ ባለሙያዎች አደጋው የደረሰው ከከተማዋ የላይኛው መፋሰሻ አካባቢ በመጣ ደራሽ ጎርፍ የተፈጥሮዊ መውረጃ ቦዩን ግብ ደርምሶ በመውጣቱ እንደሆነ ተናግረዋል። የትናንቱ የጎርፍ አደጋ በርካታ ተሽከርካሪዎች ላይ ጉዳት ማድረሱንና አንዳንዶቹንም ከጥቅም ውጭ ማድረጉን አንድ የአይን ማኝ ተናግረዋል። ኢትዮጵያ ሰለባ ነው። ወገቡ ድረስ ሙሉ ነው። ምግ ብቻ ከተ ውስጥ ነው የኔ መኪና። እዛ አካባቢ ያሉ ህንፃዎች፣ ነዳጅ ማደያ ለቅሲፋኖ ፊት ለፊት ማለት ነው። ያ ነዳጅ ማደያ ከስር ደግሞ መኪና ማጠቢያ አለው። ያንን መኪና ማጠቢያ ወገቡ ድረስ ሞላው። እዛ ድርጅት ውስጥ የታሰነድ ምናምን አፈርግቤ ነኝ የዓይን እማኙ በጎርፉ የጠፋ የሰውየት መኖር አለመኖሩን ባያረጋግጡም መኪናቸው በውሃ የተሞላ ሰዎች ከመኪናቸው እየተጎተቱ ወጥተው በአምቡላንስ ሲወሰዱ እንዳዩም ተናግረዋል። የአዲስ አበባ ከተማ አስተዳደር ዛሬ ጉዳዩን አስመልክቶ ባወጣው መግለጫ ኪዮን ሆቴል አካባቢ የተከሰተው ጎርፍ የተሰራለትን ጊዜያዊ ግድብ ጥሶ በመውጣቱ የተፈጠረ አደጋ ሆኖ ሳለ ከአውዱ ውጪ ትርጉም እየተሰጠው ነው ሲል በማህበራዊ ሚዲያ የተንሸራሸሩ ሀሳቦችን ኮንኗል። አዲስ አበባ አሁንም በበርካታ ግንባታዎች ላይ መሆኗን የገለጸው የከተማ አስተዳደሩ ሕብረተሰቡም ምንጩ ካልታወቀ የተዛባ መረጃ ራሱን እንዲጠብቅ እና ከተማ አስተዳደሩ በሚያደርገው የጎርፍ መከላከል ስራ ተባባሪ እንዲሆን ጠይቋል። የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው የአዲስ አበባ አስተዳደር መግለጫ ስለደረሰው ጉዳት ምንም ያለው ነገር የለም። በኢትዮጵያ ከ35000 በላይ የህብረት ስራ ማህበራት በተለያዩ ምክንያቶች መሰረዛቸውን የፌዴራል ህብረት ስራ ኮሚሽን አስታወቀ። በአሁኑ ጊዜ በአገሪቱ 89000 ማህበራት ብቻ በስራ ላይ መሆናቸውን ኮሚሽኑ አስታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ሺሰማ ገብረስላሴ ለአብዛኛዎቹ ማህበራት መሰረዝ ዋናው ምክንያት አላማን መሰረት አድርጎ አለመደራጀት፣ የተሰጣቸውን ኃላፊነት በአግባቡ አለመወጣትና ህብረተሰቡን ማዕከል አድርጎ አለመስራት እንደሆነም ዛሬ ለዶችበለ ተናግረዋል። ሰማ ሲሰማ ከተሰረዙት ማህበራት ውስጥ ፈቃዳቸውን የመለሱ ከሌሎች ጋር የተዋሃዱና አድራሻቸው የጠፋ ማህበራት እንደሚገኙበት ተናግረዋል። ከነዚህ ውስጥ 28 ሺ የሚሆኑት ሀብታቸው በባንክ ይሁን በሌላ ተመዝግቦ መገኘት ያልቻለ ነው። አሁን በተለያዩ የስራ ዘርፎች የተደራጁ 89 ሺ ማህበራት በስራ ላይ እንደሚገኙ ምክትል ኮሚሽነሩ ገልጸዋል። ከመካከላቸው በቤት ስራ፣ በግብርና፣ በብድርና ቁጠባ ማህበራት የተደራጁ እንደሚገኙበትም አስረድተዋል። ወደ አምስት ሺህ አካባቢ የሚሆኑት ሰርተፊኬታቸውን መልሰው የፈረሱ ናቸው ማለት ነው። ወደ ሁለት ሺህ ስምንት መቶ አካባቢ የሚሆኑት ደግሞ በመዋሀድ ለምሳሌ አራት ማህበራት ነበሩ ወደ አንድ ሲመጡ ሶስቱ ይፈርሳሉ ማለት ነው። ሀያ ስምንት ሺህ አካባቢ ደግሞ በአድራሻም እንደዚህ ሀብታቸውም በባንክም ቢሆን ከምን በተመዘገበ ሁኔታ ማግኘት አልተቻለም። የኬንያ የስርዓታዊ ጉዳይ ባለስልጣን በቅርብ ጊዜው የኬንያው ተቃውሞ 65 ሰዎች መገደላቸውን አስታወቀ። ገለልተኛ የተባለውና ለስርዓትና ደንብ መከበር የሚታገለው መስሪያ ቤት ባለፈው ጎርጎሮሳዊ ሰኔ 12፣ 17 ና 25 እንዲሁም ሐምሌ 7 ቀን 2025 ዓ ም በተካሄዱት የተቃውሞ ሰልፎቹ ወቅት 65 ሰዎች ተገድለዋል። ፖሊስም በእነዚህ ሰልፎች ከመጠን ያለፈ ኃይል ተጠቅሟል ብሏል። ከፖሊስ በኩል ጉልህ ህገ መንግስታዊ ጥሰቶች መድረሳቸውንም መገንዘቡን ድርጅቱ ጠቅሷል። የመብት ተሟጋቾች በበኩላቸው ሰልፈኞች ላይ በመተኮስ እንዲሁም የታጠቁ ወሮበሎችንም በመጠቀም ሰልፈኞችን በማጥቃትና የንግድ ተቋማትንም በመዝረፍና በማውደብ ፖሊስንና የመንግስት ባለስልጣናትን ይከሳሉ። ደቡብ ሱዳን ትሬዲንግ ሀውስ ቢቢ ኤነርጂ ለተባለው ኩባንያ ማስተላለፍ የነበረባትን ነዳጅ ዘይት ባለማቅረቧ ለንደን በሚገኝ ፍርድ ቤት ክስ ቀረበባት። በፍርድ ቤት መዝገብና በኩባንያው ቃል አቀባይ መረጃ መሰረት ጉዳዩ አስቀድሞ ክፍያ የተፈጸመበትን ነዳጅ ዘይት የሚመለከት ነው። የፍርድ ቤቱ ፋይል እንደሚያስረዳው ኩባንያው ደቡብ ሱዳን ላይ ክስ የመሰረተው ባለፈው ወር ነው። እስካሁን ድረስ ነዳይ ዘይቱ አልቀረበም ያሉት የኩባንያው ቃል አቀባይ ጉዳዩ በሂደት ላይ መሆኑን፣ ከደቡብ ሱዳን ጋር ያላቸውን የረዥም ጊዜ የጥቅም ግንኙነት ከግምት ውስጥ በማስገባት አግባቢ መፍትሄ ለመፈለግ ጥረት እያደረግንም ነው ብለዋል። በዳጫናና ባልጸና የሰላም ስምምነት የምትዋዥቀው የደቡብ ሱዳን የነዳጅ ሚኒስትርና ሌሎች ባለስልጣናት ካለፈው መጋቢት አንስቶ የቁም እስር ላይ ናቸው። የደቡብ ሱዳን ባለስልጣናት በጉዳዩ ላይ ወዲያውኑ አስተያየት ከመስጠት ተቆጥበዋል። ይህ ዶችቨለ ዲደብሊው ነው። ሐማስ የመጨረሻ ያለውን የተኩስ አቁም ምክር ሐሳብ ዛሬ በአደራዳሪዎች በኩል ለእስራኤል መላኩን አረጋገጠ። አንድ የእስራኤል ባለስልጣንም ዝርዝሩ ሳይገቡ ሐማስ ዛሬ የላከውን ምክር ሐሳብ ሊሰራ የሚችል ማለታቸው ተዘግቧል። የአሜሪካን ዋነኛ አደራዳሪ ስቲቭ ዊትኮፍ ዛሬ ሮም ውስጥ ከእስራኤል ዋነኛ ተደራዳሪ ሮን ዴርመር ጋር ስለ ተኩስ አቁም ስምምነቱ እንደሚወያዩ የእስራኤልና የዩናይትድ ስቴትስ ባለስልጣናት ተናግረዋል። እስራኤል የነታንያሁ ታማኝ የተባሉትን ዴርመርን ወደ ሮም ውይይት መላኳ ስምምነት ላይ ለመድረስ ፍላጎት እንዳላት ያመለክታል ተብሏል። ውይይት የሚደረግበት ስምምነት ሐማስ አስር በህይወት ያሉ ታጋቾችንና 18 አስከሬኖችን ለእስራኤል የሚሰጥበት እስራኤል ደግሞ በምትኩ ፍልስጤማውያን እስረኞችን የምትለቅበት የ60 ቀናት የተኩስ አቁምን የሚያካትት ነው ተብሎ ይጠበቃል። ከዚህ ሌላ የእርዳታ አቅርቦቶችን ለማፋጠንና ሁለቱ ወገኖች ዘላቂ የተኩስ አቁም ላይ ለመድረስ ድርድሮችንም እንደሚያካሂዱ ተገልጿል። ዘግይቶ በደረሰን ዘገባ መሰረት የእስራኤል ተደራዳሪዎች ድርድሩን አቋርጠው ወደ እስራኤል እንዲመለሱ የሀገሪቱ ጠቅላይ ሚኒስትር ቤንያሚን ነታንያሁ አዘዋል። የጠቅላይ ሚኒስትር ነታንያሁ ቢሮ ተደራዳሪዎቹ ወደ እስራኤል እንዲመለሱ የታዘዙት በድርድሩ ሂደት ላይ ለመመካከር ከማለት በስተቀር ዝርዝሩን አላስታወቀም። አራት ዋነኛ የዜና አገልግሎት ድርጅቶች የእስራኤል ጦር በሚያጠቃው ጋዛ የሚገኙ ጋዜጠኞቻቸው ለረሃብ አደጋ መጋለጣቸውን አስታወቁ። አሶሲትድ ፕሬስ፣ አዣንስ ፍራንስ ፕሬስ፣ ሮይተርስ እና ቢቢሲ ባወጡት የጋራ መግለጫ ራሳቸውንና ቤተሰቦቻቸውን መመገብ ያቃታቸው የጋዜጠኞቻቸው ሁኔታ በእጅጉ እንደሚያሳስባቸው ገልጸዋል። በመግለጫው እንደተጠቀሰው ገለልተኛ ያሏቸው እነዚህ ለበርካታ ዓመታት የህዝብ ዓይንና ጆሮ ሆነው የሰሩት ጋዜጠኞች አሁን ህዝብ የሚገኝበት አሳሳቢ ደረጃ ላይ ነው የሚገኙት፣ የዜና አገልግሎቶቹ በመግለጫው። እስራኤል ጋዜጠኞቹ ጋዛ መግባትና መውጣት እንዲችሉ በያሉበትም በቂ ምግብ እንዲያገኙ እንድትፈቅድ ጠይቀዋል። አንድ መቶ ግብረሰናይና የሰብአዊ መብት ተሟጋቾች ቡድኖች እስራኤል ወደ ጋዛ ምግብ እንዳይገባ መከልከሏን፣ እንዲሁም በጋዛ ሰርጥ የምታካሄደውን ወታደራዊ ጥቃት ፍልስጤማውያንን ወደ ረሃብ እየገፋቸው ነው ሲሉ የችግሩን መጠን ገልጸው ነበረ። አንድ የሩሲያ የመንገደኞች ማጓጓዣ አውሮፕላን ዛሬ በሩቅ ምስራቅ ሩሲያዋ አሙር ግዛት ተከስክሶ በውስጡ የነበሩት 49 መንገደኞች በሙሉ መሞታቸውን የሩሲያ ባለስልጣናት አስታወቁ። የሀገሪቱ የአስቸኳይ ሁኔታዎች ሚኒስቴር መስሪያ ቤት እንዳስታወቀው ይኸው ቻይና ድንበር አቅራቢያ ከሚገኘው ብላጎቬንሽንክ ከተባለው ከተማ ተነስቶ ቲያንዳ ወደ ተባለው ከተማ ይጓዝ የነበረው አንቶኖቭ 24 ኤ 24 የተባለው አውሮፕላን በደረሰበት አደጋ ከሞቱት ውስጥ አምስቱ ሕጻናት ሲሆኑ ስድስቱ ደግሞ የአውሮፕላኑ ሰራተኞች ናቸው። የሩሲያ ዜና አገልግሎት ኢንተርፋክስ ማንነታቸውን ይፋ ያላደረገው ምንጮች ጠቅሶ እንደዘገበው አውሮፕላኑ የወደቀበት አካባቢ የአየር ሁኔታ በጣም መጥፎ ነበረ። አንድ ሩሲያ መገናኛ ብዙሃን ደግሞ የአውሮፕላኑ እድሜ ወደ 50 ዓመት ይጠጋል ብሏል። መቀመጫውን ሳይቤሪያ ያደረገው የአንጋራ ኤርላይንስ ንብረት የሆነው የዚህ አውሮፕላን አደጋ መንስኤ እየተጣራ ነው። ይህ ዶችቨለ ዲደብሊው ነው። ካሄዶች በለ ዜናውን ለማብቃት እንሆ፣ ዋና ዋና ርዕሶቹን በድጋሚ ትናንት ከሰዓት በኋላ አዲስ አበባ ውስጥ የጣለው ከባድ ዝናብ ያስከተለው ጎርፍ በንብረትና በግንባታ ስራ ላይ ጉዳት ማድረሱን ነዋሪዎችና የአይን ምስክሮች አስታወቁ። ጎርፉ መስቀል አደባባይና ጊዮን ሆቴል መካከል ባለው ወንዝ የሚገነባውን የውሃ ማፍሰሻ ቦይ ሰብሮ በመውጣት አካባቢውን አጥለቅልቆታል። የአዲስ አበባ አስተዳደር በመግለጫው ስለደረሰው ጉዳት ምንም ያለው ነገር የለም። የኬንያ የስርዓታዊ ጉዳይ ባለስልጣን በቅርብ ጊዜው የኬንያ ተቃውሞ 65 ሰዎች መገደላቸውን አስታወቀ። ሐማስ የመጨረሻ ያለውን የተኩስ አቁም ምክር ሐሳብ ዛሬ በአደራዳሪዎች በኩል ለእስራኤል መላኩን አረጋገጠ። ዜናው በዚሁ አበቃ።